ምክር ላይ የሚገኙት አቶ ጀዋር መሐመድ ጤንነት እየተሰማቸው እንዳልሆነ ለፍርድ ቤት መናገራቸውን ተከትሎ በአንዳንድ የኦሮሚያ አካባቢዎች በተቀሰቀሰ ተቃውሞ የሰዎች ሕይወት ማለፉን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገለጹ። የኦሮሚያ ክልል ቃል አቀባይ የደረሰው የጉዳት መጠን እየተጣራ መሆኑንና ለሕዝብም ይፋ እንደሚደረግ አስታውቋል። የፌዴራል ጠቅላይ አቃቢ ሕግ አቶ ጀዋር መሐመድን የግል ዶክተራቸው እንዳያቸው መነጋገራቸውን ጠቁሟል። ሙክታር ጀማል ስርስራለው ቪኦኤ ያነጋገራቸው የአወዳይ ከተማ ነዋሪ እንደሚሉት ለተቃውሞ መነሻ አቶ ጀዋር መሐመድ ህክምና እንዲፈቀድላቸው የሚጠይቅ ነበር። ካልተጠበቀ በላይ ነው፣ ሰው ላይ ጉዳት የደረሰው ለመግለጽ እንኳን በጣም ቃላት ያጥረኛል። እኔ አንድ ስምንት ሰው ነው የተመታሰው፣ ሰው ከአስራ አምስት ሰው በላይ አልፎ አልፎ የሚሰማው ነው። በእርግጠኝነት ያየነው ስምንት ሰው ነው። የሞተው ሟቹ ስምንት ሰው ነው። የቆሰለው ደግሞ በተጨባጭነት አሁን የምናውቀው አስራ አምስት ሰው ነው፣ ግን ከዛ በላይ ነው። ገጠሩ ሰው በብዛት ተመርቶ የሞተ ሰው ብዙ ነው። ተመሳሳይ የተቃውሞ እንቅስቃሴዎች በባሌ ሮቤ፣ ዶዶላ ና ሻሸመኔ መደረጋቸው የተገለጸ ሲሆን ከሻሸመኔ ያነጋገርኳቸው ስማቸው እንዲጠቀስ የማይፈልጉ ሰው ተከታዩን ብለዋል። ጀዋር ታሞ ነበር። እንዳይታከም ደግሞ ተከለከለ በራሱ ዶክተር። በዛ ምክንያት ሰው እየተጨነቀ ነበረ እና በአስራ ሁለት አስራ ሁለት አስራ ሁለት የተጠራው ሰልፍና የገበያ ዕድማ ነበረ። እሱን ተከትሎ ጀዋር እንደዚህ ሆኖ እኛ ቁጭ ብለን እሱ እስር ቤት እየመሰሰን ነው በሚል እሱ በዶላ አካባቢ ተነሳ። እዛ የተከታጠለው ሰልፍ እና ተቃውሞ ሻሸመኔም ደረሰና እዛም በዛው መልኩ ተቀጣጥሎ ነበር ከአስር ሰዓት በኋላ ኦሮሚያ ፖሊሶች በተለይ አዲስ ፈልጥ ነው የወጡት። ሰውን እየገደሉ ነበር እየተሰለ። በዚህ አጋጣሚ ስንገራ ሀይ ስኩል የሚያስተምር አንድ አስተማሪ ጭንቅላቱ ላይ ተመትቶ ወድቆ ሞተ። ሌላም ሁለት ሰው ሞተዋል እና እዛ ሌሎቹ ደግሞ ተመቶ ሆስፒታል የገቡ በጣም ብዙ ናቸው። ሻሸምኔ ከተማ የሚሞተው ወደ ሶስት ሰው፣ አጠቃላይ ስድስት ሰው እንደሞተ ነው እየሰማ ነው። ሻሸምኔ ላይ ደረሰ ስለተባለው ጉዳት ከሆስፒታል ለማጣራት የጠየቅናቸው የሻሸምኔ መልካ ኦዳ ሆስፒታል ዋና ስራ አስኪያጅ ዶክተር በኮና ጉታ በጥይት ቆስሎ የመጡ መኖራቸውን ነገር ግን ሞታ አለማስተናገዳቸውን የሚገልጹት ትላንትና ከአስር ሰዓት አስራ ሁለት ባለው ከተማ ወደ አስራ አንድ ሰው እንጠጋ ነው ተጎብቶ የመጣ አስራ አንዱ እኛ ጋ ነው ሲታከሙ የነበረው እኛ ጋ ነው ያደሩት። በህይወት ያለፉ የለም። በቤተሰቦች ከፍተኛ የሆነ ፍቅር እንዲኖረን የደረሰባቸው ዘጠኝ መካከለኛ ጉዳት ነው። ሁለቱም ነው ነበር ዛሬ በአጥንት ስፔሻሊስት ሁለኛ ወደ መጀመሪያ ሆስፒታል ሰው ዶክተር ጉጨታ ሆስፒታል ነው ብላት ናቸው። የእነዚህ ሰዎች ጉዳት በምን የደረሰ ነው? ዶክተር ለጥይት ነው፣ በሌላ በዱላ በምናምን ማላጋጠምንም ሞቶም የመጣ የለም። እኛ ጋር ሞቶ የለም። ምን ማረጃ የለም። በተለያዩ የኦሮሚያ አካባቢዎች የተፈጠረውን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ጸረ ሰላሞች የጠሩት ሰልፍ አልተሳካም ብለዋል። አመስጠሪዎቹ በክልሉ ሞት እና ውድመት እንዲከሰት ስለሚፈልጉ ነው ይህንን ያደረጉት ሲሉ ኮንነዋል። አጥፊዎች በህግ ይጠየቃሉ። ህግ የማስከበር ስራችንን በተጠናከረ ሁኔታ እንቀጥላለን። ገለን አስገድለን የፖለቲካ አጀንዳ አድርገን እንንቀሳቀሳለን የሚሉትም ከዚህ መታቀብ አለባቸው። የህግ በላይነት የማስከበር ስራ ለሀብታም ቢሆን ለማንም አንሰጥም ነው። ሞት የምትለው በእኛ ደረጃ ሪፖርቱ የለንም። ግጭት ተቀስቅሷል። አሁን ያንን ግጭት የቀሰቀሱት ራሳቸው ናቸው። የቀሰቀሱትም ያስቀሰቀሱትም እነሱ ናቸው። የህግ በላይነትን ለማስከበር ደግሞ ችሉ ጸጥታ አካላት በተጠራከረ ሁኔታ ይሰራሉ። ይህንን ወደኋላ አንልም። በሰዎች ላይ ንብረት ላይ ጉዳት እንዳይደርስ የመከላከል ኃላፊነቱን የጸጥታ አካላት እንደሚወጣና እየተወጣ እንደሆነ ነው ያለን መረጃ የሚያሳየው። የቆሰሉም በንብረትን በሰዎች ላይ የሚደርሰውን ጉዳት አጣርተን ሪፖርት የምናደርግ ነው የሚሆነው የትላንትናው ችሎት ሳይካሄድ መቅረቱን የገለጹት ከእነ አቶ ጀዋር መሐመድ ጠበቆች አንዱ የሆኑት አቶ ቱሊ ባይሳ ስለነበረው ጉዳይ ለቪዮ አስረድተዋል። በግል ልታከም ማለት በጣም ወሳኝና ኢትዮጵያ በዓለም አቀፍ ደረጃ በተቀበለቻቸው ሕጎች ላይ የተደነገጉ መብቶች ናቸው። ተጠርጣሪ ወይም አንድ ተከሳሽ ወይም ታሳሪ እኔ የመንግስትን አልፈልግም በግል ቅባለው ወጪውን እችላለሁ የግለቂም አለኝ ካለ እንደውም ይህ እንደ መልካም ሁኔታ እንደ መልካም There is much ሁኔታ አካባቢውም ፎይታ ነው የሚሰጠው ካታ ነው የሚሰጠው። እና ይህንን አካባቢ አቃም አልነበረባቸው ፍርድ ቤቱ ወይም በግልጽ ማዘዝ ነበረባቸው የሚል አመለካከት አለን። እንግዲህ እዚህ ላይ ዳኛው በግልጽ ይህ ስላላዘዙልን በዚህ ላይ ይግባኝ ለመጠየቅ እያሰብን ነው። ስለ አቶ ጀዋር መሐመድ የጤና ሁኔታ ቪኦኤ ያነጋገራቸው የፌዴራል ምክትል ጠቅላይ አቃቤ ሕግ አቶ ፍቃዱ ጸጋ የሕክምና ሂደቱንም በተመለከተ መልስ ሰጥተዋል። ከችሎት መልስ ራሴ እና መመራውን የሚመራው ኮማንደር ሆነ አስቀርበን አናግረነዋል። ለምን ህክምና በግል እንደሚል እዚ መጣት ራሱ የሚያስጠይቅ መሆኑ፣ አሁን ባለው አሰራር ደንቡ የሚፈቅደው ክሊኒክ እንዲታከም ነው። ለምን እንዳስፈለገ ጠይቀነዋል። እዚህ ባለው ሰው መጨረሻ ላይ ያው ስልኩ እኛ የተረዳነው ነገር አለ አጣዳፊ ህክምና የሚያስፈልገው

የተሰኘ ተቃውሞ ሰልፍ በማህበራዊ ሚዲያ ሲጠራ መቆየቱን ተከትሎ የፌዴራል ፖሊስና ኦሮሚያ ክልል ፖሊስ ኮሚሽን ሰልፉ ህገ ወጥ ስለሆነ ዜጎች እንዳይሳተፉ በትላንትና ዕለት መግለጫ ማውጣቱ ይታወቃል። የፌዴራል ጠቅላይ አቃቢ ሕግ ትናንት ባወጣው መግለጫ የፍርድ ቤቱ ምስክሮችን የመስማት ሂደት የተቋረጠበት ሁኔታ ተችቷል። እነ አቶ ጀዋር መሐመድ በከባድ ወንጀል ተጠርጥረው በሕግ ቁጥጥር ስር እንደ መሆናቸው ጤናቸው ለመጠበቅ ባለው አሰራር አስፈላጊውን የጤና ክትትል እና አገልግሎት የሚያገኙ መሆኑንም ጠቅላይ አቃቢ ሕግ አመልክቷል። ጤናቸውም በመልካም ሁኔታ ላይ ይገኛልም ብሏል። ለአሜሪካ ድምፅ ሙክታር ጀማል ነኝ።